ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። አውቶቡሷም ግጥም እንዳለች ነው። መስታወት አድራጋውም እዚህ ጋቢና አብራናለች። እንደምናመሻችሁ ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል። ወደ ኢትዮጵያ በተመለከተ ደግሞ መጽሐፍ ልካለው የለባህርዳር ዩኒቨርሲቲ የ50 ሺህ ዶላር የሚሆን መጽሐፍ ሰብስቤ ፕሮሰሱ በጣም አድካሚ ሆኖ አሁን ዛ ዝርዝር ማልፈልገው አልተሳካም። በዛ ምክንያት መጽሐፉ ለሳውዝ ካሮላይና የበጎ አድራጎት ድርጅት አምስት ዓመት መጽሐፉን ይዞ ዙሬ ዙሬ ከዚህ ካሮላይና ሴ ቤቱ ከዛ ወደ ሲመጣ ደከመኝና ለዚህ ሀገር ረዳታ ሰጠሁት። የባህላችን ነገር ሆኖም አለቃን እናከብራለን። አበሽነት እንትን እና ብዙ ጊዜ አለቆች በስራቸው ያሉትን አበሾች ይወዷቸዋል። በእኛ ሀገር ትልቁ የሌለው ወይም በትምህርት ደረጃም የማይሰጠው አንድ ነገር አንድ ሰው ከአካባቢው ያለውን ተነሳስቶ በአካባቢው ያለውን ነገር ተጠቅሞ መፍትሄ አምጥቶ ያንን ነገር ለሀገሩም፣ ለራሱም፣ ለሁሉም ተጠቃሚ የማድረግ ነገር የሌለ ይመስለኛል። በፌስቡክ አት ቪኦኤ ማህሪክ ላይ ተሳተፉ፣ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በዜናዎቹ ተመልሼ መጥቻለሁ። ዩናይትድ ስቴትስ ኔቫዳ ክፍለ ሀገር ላስቬጋስ ከተማ ውስጥ አንድ አጥቂ ትላንት እሁድ ማታ በካንትሪ ሙዚቃ ዝግጅት ላይ ተኩስ ከፍቶ ቢያንስ ሀምሳ ሰው ገሎ ከአራት መቶ በላይ ማቁሰሉን ፖሊሶች አስታወቁ። ጥቃቱ በዩናይትድ ስቴትስ ታሪክ በጅምላ የተኩስ ጥቃት በተገደሉ ሰዎች ብዛት ከምንጊዜውም በላይ ከፍተኛ መሆኑ ታውቋል። የላስቬጋስ ከተማ ፖሊስ እንደገለጠው አጥቂው እዛችሁን ኔቫዳ ክፍለ ግዛት ምስኩዊት ከተማ የሚኖር ስቴፈን ፓዶክ የሚባል የ ስልሳ አራት ዓመት ዕድሜ ያለው ነጭ ነው። ታጣቂው ማንዳሌ ቤይ በሚባለው ባለቁማር መዝናኛ ሆቴል ሰላሳ ሶስተኛ ፎቅ ላይ ከሚገኘው ክፍሉ ላይ ሆኖ ከመንገድ ባሻገር ሙዚቃ ዝግጅት ለማየት ሜዳ ላይ በተሰበሰበ 22 ሺህ ሰው ላይ ሲተኩስ እየተጯጯሁ ሲደበቁና ሲሮጡ ቪዲዮዎች ታይተዋል። ፕሬዚዳንት ዶናልድ ትራምፕ ግድያውን የለየለት ሰይጣናዊ አድራጎት ሲሉ አውግዘዋል። ሁለት የካሜሮን እንግሊዘኛ ተናጋሪ ክፍለ ግዛቶች ተገንጥለን ነጻ መውጣት እንፈልጋለን በሚል ትላንት እሁድ በተካሄደው ሰልፍ ላይ ቢያንስ አስራ ሁለት ሰዎች በጸጥታ ኃይሎች መገደላቸው ታውቋል። የሀገሪቱ መንግስትም በሁለቱም ክፍለ ግዛቶች እንቅስቃሴዎችን እየተቆጣጠረ ነው። የካሜሮን መንግስት ትላንት እንደ አውሮፓውያን አቆጣጠር ጥቅምት አንድ ቀን ነጻ ወጥተናል ብለው ያወጁትን ተገንጣይ ቡድኖች ለማስቆም በሺዎች የተቆጠሩ ወታደሮች አዝምቷል። ቀደም ብለው ወጣቶች ከፖለቲካ መሪ ፓርቲዎች እና የሲቪክ ማህበረሰብ ቡድኖች የቀረበላቸውን የሰላም ጥሪ ችላ ብለው የመንግስት ህንጻዎችና ጦር ሰራዊቱ ላይ ጥቃት አድርሰዋል። ነጻ ሀገር ነን ብለው ባንዲራቸውንም ሰቅለዋል። ፈረንሳይ ማርሴይ ከተማ ውስጥ ትላንት እሁድ ሁለት ሴቶች በስለት ወግቶ የገደለው አጥቂ ጥቃቱን ከመፈጸሙ ሁለት ቀን በፊት በፖሊሶች ታስሮ የተለቀቀ ሰው መሆኑ ተገለጸ። የፈረንሳይ ባለስልጣናት እንደተናገሩት የተለያዩ ስሞች የሚጠቀመው ይህ ሰው አርብ ዕለት የሊዮን ከተማ ፖሊሶች ከመደብር ዕቃ በመስረቅ ተጠርጥሮ ይዘውት በኋላ ግን በቂ ማስረጃ ባለመቅረቡ ተለቋል። በዘገባዎች መሰረት ሰውየው ማርሴ ዋና ባቡር ጣቢያ ላይ አላህ ወአክበር እያለ እየጮኸ ሴቶቹን በስለት ከወጋ በኋላ ፖሊሶች በጥይት መትተው ገድለውታል። የእስልምና መንግስት ብሎ ራሱን የሚጠራው ቡድን በራሱ የዜና አውታር በኩል ለማርሴው ጥቃት ኃላፊነት ወስዷል። ለዛሬ የያዝንላችሁ አጠር ያንዱ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶች ልምራችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜር ና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ጋቢና በመንገድ ዛሬ በሲያትል ከሚኖሩ ትውልድ ኢትዮጵያውያን ጋር የተደረገ ውይይት ነው። ለዛሬ ያዝንላችሁ ጽዮን ግርማ ኢትዮጵያውያንና ቴክኖሎጂ በሚል ርዕስ በአማዞን በማይክሮሶፍት እና በቦይንግ ውስጥ በከፍተኛ የኃላፊነት ቦታ ላይ ከሚሰሩ ኢትዮጵያውያን ጋር ያደረገችውን የመጨረሻውን ክፍል ውይይት ነው ይዘንላቸው የቀረብ ነው። እነሆ አድማጮች በሐሙስ ምሽት ዝግጅታችን በአማዞን የፋይናንስ ማናጀር የሆነችው ወይዘሮ አጋር መኩሪያ፣ ከታክሲ ስራ የማይክሮሶፍት የአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር አቶ መኮንን ካሳና የቦይንግ ኳሊቲ ኢንጂነር ከሆነው ዶክተር እሸቱኔው ጋር በሁለት ክፍል ባደረግነው ውይይት የጀርባ ታሪካቸውን የትምህርት ስኬቶቻቸውንና ልምዳቸውን ሲያካፍሉን ቆይተዋል። እነሱ የደረሱበት ደረጃ መድረስ ለሚፈልጉ ወጣቶች የሚያጋሩት ሀሳብ እንዳለ ጥያቄ አቅርቤላቸው ነበር። ሁለተኛውን ክፍል ያቋረጥ ነው የቦይንጉ ዶክተር እሸቱኔው ከሚሰጠው ምላሽ ውይይቱን እንቀጥላለን። ወደ ትምህርት ለሚሄዱ ሰዎች ምነግረው እንደው በመጀመሪያ ደረጃ ለሁሉም ሰው የምነግረው ማለት ነው። እኔ እዚህ ሲኖር ብዙ ሰው ሲያትል ብታውቀው ብዙ ዓመት በመማር ነው እና መጣው ይጠይቁኛል እና ኦልዌይስ ምነግረው ምንድነው፣ ትምህርት ቤት መሄድ ስለተባለ ብቻ ዝም ብላችሁ ትምህርት ቤት አትሄዱ። ትልቁ ቋውን ያለው ስፔሻሊ በኢትዮጵያ ኮሚኒቲ የማየው ከበደ ትምህርት ቤት ስለሄደ አለሙም፣ አለሚቱም ሁሉም ዝም ብሎ ይሄዳል። ከዛ ደግሞ ጥናት ሳያደርጉ የትኛው እኔ ችሎታዬ ምንድን ነው እኔ ሜካኒካል ኢንጂነር ስለሆንኩኝ እሱ ሜካኒካል ላይሆን ይችላል። እሱ ደግሞ በኤሌክትሪክ ወይ በኮምፒውተር እግዚአብሔር የሰጠው ችሎታ ሊሆን ይችላል። መጀመሪያ ፍላጎቱ ማወቅ ነው። ግን አንድ የትምህርት ቤት ብሎ ከገባ በኋላ እኔ ኦልዌስ ም ለምንድን ነው ተስፋ ለመቁረጥ የአሜሪካ ትምህርት እንደ ኢትዮጵያ አይደለም። ዛሬ ኢንጂነሪንግ ጀምሮ ያልተሳካለ ሰው ነገ ነርስ መሆን ይችላል። ከዛ ደግሞ ተመልሶ ኢንጂነር መሆን ይችላል። ዛሬ ቢወድቅ እንደ ኢትዮጵያ ወይ እንደ ሌላው ሀገር ተባረሃል ውዝድሮ ሁልሃል የሚባል የለም። እየታገሉ በአስር ዓመት አንድ ድግሪ መጨረስ ይቻላል። እና ትልቁ ነገር ተስፋ ለመቁረጥ እኔ የምፈልገው ይሄን ነው። ይሄ ነገር ያዋጣኛለሁ ከያዙ ጠንክሮ መስራት ነው ትልቁ ነገር። እና በአካባቢው ደግሞ አሁን በዚህ ጊዜ አሁን በተለይ አሁን የትኛውም የአሜሪካ ዩኒቨርሲቲ ውስጥ አትሊስት አምስት አስር አበሻ አይጠፋም። ፍሬሽ ባንክ ከሆነ ሲኔሩ ኦልዌይስ እኛ የሚጎለን ነገር ምንድን ነው ያየሽ እንደሆነ እኔ ትምህርት ቤት ሲሄድ ኢንዶኔዥያዎች በተለይ ከኤዥያ መጡ ሰዎች የአስር አመት ኖት ይቀመጣል። እኔ ተመርቄ ሲሄድ ለሚቀጥለው ኢንዶኔዥያው ሰጥቶ ይሄዳል። ያኛው ለዛ የኛ ያ ባህል የለም እና ለተማሪዎቹ ነው አስቀምጠውላቸው ውስጥ የሚሄዱት። ተመርቆ ሲሄድ ለሚቀጥለው ተማሪ አይታወቁም እኮ ግን አንድ ሀገር ስለሆኑ ይሰጣጣሉ። እና የዚህ ሀገር ደግሞ ብዙ መረጃ አለሽ ማለት በጣም ትልቅ ለውጥ ያመጣል እና እኛ ቀድመን የተማርነው እንኳን በዛ ላይ ብንደክም አሁን የሚመጣው መጠየቅ አለበት አፕ ፍሮንት ወደፊት ቀርቦ ከጠየቀኝ እኔ መቼም እምቢ የሚል ሰው ያለ አይመስለኛል እንዴት ወደፊት ቀርበው ለሚጠይቁ መልስ እንደምትሰጥ ቀጥለን እንመጣበታለን። አቶ መኮንን ይሄን ጥያቄና እንደው እንደገና መልሽ በዙር እንዳልሄድ የአይቲም ይሄን ጥያቄ ትመልሰዋለህ፣ ግን አያይዘ እንድትመልሰው ማለት ነው አይቲም ከሌላው ዘርፍ ጋር ለምሳሌ ከዲቨሎፕመንት ከንግድ፣ ከአስተዳደር፣ ወይም ከማኔጅመንት ከሴኪሪቲ ጋር እየአገናኝቶ አዋህዶ ለመስራት አብረህ የምታያይዘው የምትመክረው ምክር አለው ይሄንን ለሚፈልጉ ሰዎች አንድ ላይ አርገ መስል እኔ ሁለቱም ያሉት እንደተጠበቀ ሆነው አንድ ነገር የምጨምረው ምንድን ነው፣ በተለይ ይሄ አሁን ዘመን አመጣሹን ይሄ በኮምፒውተር ላይ የተመሰረተ ቴክኖሎጂን ለመጠቀም ለራስም ጠቀሜታ ለማግኘት ለወገንም የስራ እድል ለመፍጠር ዋናው የሚያስፈልገው ነገር አንደኛ ፍላጎቱ ነው፣ ሁለተኛ ተነሳሳሽነት ነው። በአሁኑ ሰዓት መቼም እዚህም አሜሪካን አገር አማዞንን የሚሆን ማይክሮሶፍትን የሚሆን ሌሎቹ የተለያዩ ፌስቡክ የሚሆን ጉግል፣ የተለያዩ በዚህ ደረጃ ካምፓኒ አቋቁመው ንግድ አቋቁመው ከራሳቸውም አልፈው አገራቸውን ለማስጠራት በዓለም ደረጃ እዚህ ደረጃ ሊደርስ የተቻሉት ብዙዎች እንደውም ብዙም የተማሩም አይደሉም። የሚገርምሽ ደረጃ ግን ያ ነገር ስላለ ትንንሽ ስላወቁት ያንን ተጠቅመው ኢንተርፕሮኖሮያል ሆኑበት። ማለት ምንድን ነው በእኛ ሀገር ትልቁ የሌለው ወይም በትምህርት ደረጃም የማይሰጠው አንድን ነገር አንድ ሰው ከአካባቢው ያለውን ተነሳስቶ በአካባቢው ያለውን ነገር ተጠቅሞ መፍትሄ አምጥቶ ያንን ነገር ለሀገሩም ለራሱም ለሁሉም ተጠቃሚ የማድረግ ነገር የሌለ ይመስለኛል አጭር ምሳሌ ልስትሽና እኔ በዛ ተዋዋለሁ ለምሳሌ ይህንን ነገር ለማሳየት አሁን ለምሳሌ ማይክሮሶፍት እንዴት እንደተቋቋመ ዘወር ብለን የዛሬ 40 ዓመት ብናይ የዛሬ አርባ ዓመት ማይክሮሶፍት በሚቋቋምበት ጊዜ ኮምፒውተር የሚባለው ነገር ይሄን ህንጻ ያክል ነበረው። ከዛ በላይ ዋጋው በሚሊየን በሚሊየን ብር የሚቆጠር ዋጋ ነበረው። አይቢኤም ነበር የሚሰራው። ከዛ በላይም ኮምፒውተሩን መጠቀም የሚችል ሰው በጣም ልዩ የሆነ ባለሙያ የሆነ በቴፕ በምናምን በምናምን እንደዚህ ፊድ እያደረገ የሚሰራ በጣም በጣም ዝግ የሆነ ነገር ነበረ። ያን ጊዜ ነው የዛሬ አርባ ዓመት ያ ሁሉ የኮምፒውተር ውድነት ትልቅነቱ፣ በጣም ስፔሻላይዝድ የሆነ ስኪል ማስፈለጉ ሁሉ እንደ እንቅፋት ሳያዩት ቢልጌትስና ጓደኞቹ ተነስተው ይሄንን ኮምፒውተር አሳንሰን በእያንዳንዱ ቤት በእያንዳንዱ ጠረጴዛ ላይ አስቀምጠን እያንዳንዱ የዓለም ማህበረሰብ እንዲጠቀምበት የምናደርግበት ደረጃ እንደርሳለን ብለው የተነሳሱት አይሹ? ተነሳሳሽነት ማጥያ ነው። አሁን ስታዩ ነው እያንዳንዳችን እቺ ይዘናት የምንዞር ቴሌፎን ድሮ የዛ አርባ ዓመት በስንት ሚሊዮን ዶላር በሚገዛ ይሄንን ቤት በሚያክል ኮምፒውተር በላይ ፕሮሰሲንግ ፓወር አላት። ያን ነገር እነሱ አስበው አስበው እየሰሩ እያሻሻሉ ስለመጡ ነው እዚህ ደረጃ ላይ ደርሱ እና አሁን ለኢትዮጵያ ወገኖቻችን ወይም ለነኚህ ወጣቶች የምመክረው ምንድን ነው፣ በአካባቢያችሁ ባለው ማንኛውም ነገር ልታገኙት በምትችሉት ነገር የአካባቢያችሁን ችግር የሚፈታ የመንግስትም ይሁን የግል ኑሮም ይሁን ችግር የሚፈታ ማንኛውም አይነት ነገር ይህን ቴክኖሎጂ እየተጠቀሙ ቢሰሩ ለራሳቸውም መተዳደሪያ ይሆናል። ከዛም በኋላ አልፎ አልፎ የአገራቸውንም የወገናቸውንም አልፎ እንደገና እንዲሁም ለዓለምም ለዚህ ደረጃ የሚደርስ ነገር ማምጣት ይችላሉ። አማዞንም ጀፍ ቤዞም 1994 ሲመጣ እኔ እራሱ እዚህ ነበርኩ። አማዞን እዚህ ስራ ሲጀምር ያን ጊዜ ስራ እንድቀጠረው ፈልሰጠው ሰብሰብ እያደረግ ነው እንድንሄድ ከረዘመ አዳምጡንም ብዬ ነውና እናመሰግናለን አጋር። እስቲ የስራ ስነ ምግባር ምን ይመስላል? በመስሪያ ቤቶች ውስጥ አሁን እነዚህ ትልልቅ ኩባንያዎች ናቸውና ስለ ኢትዮጵያውያኖች ስናወራ የስራ ስነ ምግባርም አብሮ ይነሳል። ና የስራ ስነ ምግባሩ ምን ይመስላል? የኢትዮጵያውያኖችስ የስራ ስነ ምግባር ምን ይመስላል? ምን አይነት መንገድ ነው የምትከተሉት? በጣም ጥሩ ጥያቄ ነው። እንግዲህ የዚህ አገር ስነ ምግባር የስራ ስነ ምግባር በሰአት መገኘት ስብሰባዎች ላይ ሌት አለመሆን። እኛ ብዙ ጊዜ ኢትዮጵያኖች አምስት አስር ደቂቃ ሌት እንሆናለን። ብቻ በትንሿ ስራ ቦታ ሲሆን አምስት አስር ደቂቃ፣ ምሳ ከሆነ እንግዲህ አንዱ ሁለት ሰዓት ነው። ኖርሞ አይደለም። ሌት አለመሆን የተጠየቀው ነገር፣ ስራ ከተሰጠን በዚህ ቀን እፈልገዋለሁ ከተባለ በዛ ቀን ማድረስ። ጥያቄ ምንድን ነው? ምን ይመስላል? የስራ ጥብቀቱን ጭምር እንድትነግሬን ነው የስራ ስነ ጥብቀት ማለት ምን ያህል ጥብቅ ነው? በመስሪያ ቤት ውስጥ ያለው በእናንተ መስሪያ በአማዞን ውስጥ ያለው አንቺ በምትሰሪበት መስሪያ ቤት ውስጥ ያለው የስራ ስነ ምግባር ምን ይመስላል? በዛ የስራ ስነ ምግባር ውስጥ ኢትዮጵያውያኖች በደንብ ሄደው ይሰራሉ ወይ ይከተላሉ ወይ? ስነ ምግባሩ ብዙ ኢትዮጵያውያኖች አላውቅም። አመዞን ውስጥ የተወሰኑ ኢትዮጵያውያኖች ነው ማቀው እና አመዞን በጣም ሪላክስ ያደረገ ነው እንትኑ የስራ ኤንቫይሮንመንቱ በጣም ሪላክስ ያደረገ ነው። በጂንስ ነው ስራ። የስራ ቦታው ዘና ያለ ነው። ከቦይንግ ጋር ባነጻጽረው ቦይንግ በጣም ደንበኛ ልብሶችን ለብሶች ነው የምትቀቢው የቆዩ ሰዎች ናቸው አትሊስት በትንሹ 2 ዓመት የሰራ ሰው ነው ያለው ቦዊንግ ከ አስራ አምስት ዓመት በላይ የሰራ ሰው ነው የምታገኙ አመዛን በብዛት አዲስ ነው ህዝቡ ትልቅ ከምፐኒም ስለሆነ እያደገ ያለም ከምፐኒ ስለሆነ ወጣት ነው በብዛት የምታዩ። ሌላው ደግሞ በጣም ሪላክስ ያደረገ ዘና ያለ መስሪያ ቤት ነው። በጂንስ ነው ስራ የምንገባው። አለባበሱ ዘና ያለ ቢሆንም ሰዓቱ፣ የስራ ማስረከብ ሁኔታው የስራ ማድረሱስ ምን ይመስላል? የኮርፖሬት ስራ የኮርፖሬት ስራ ነው። ማድረስ ያለብሽን ስራ በሰዓት ማድረስ አለብሽ። ቀደም ብለሽ ካደረሽ ጥሩ ነው። በስራ ሰዓት መገኘት፣ ሌላው ተስማምቶ መስራት መቻል አጠገብሽ ካሉ ሰዎች ጋር የእኛ ሀገር ባህል ከዚህ ሀገር ባህል ጋር በብዙ ነገር ይለያል ና ያንን መለያየት ያለውን ነገር ረኮግናይዝ አድርጎ ወይም አስተውሎ አክሰፕት አድርጎ ሁለቱን ባላንስ ማድረግ መቻል ትልቅ ን አጃስትመንት ነው ይጠይቃል አጃስትመንት ግዴታ እንደ ሀገር ቤት ባህል መጥቶ እዚህ መጠበቅ አይቻልም የራሳችን የሆነ ኮር ቫሊዩስ አሉን እንደ አበሻነታችን የዚህም ሀገር ደግሞ የራሳቸው ባህል አለና በሁለቱን ባለንስ የማድረግ ነገር ይጠይቃል። በየትኛውም ስራ ግን ከምፔር ባደርግ አመዟን በጣም ሪላክስ ያደረገ ነው። ተርምስ ኦፍ ልብሳችን እና ካዡዋል ነው፣ በጣም ቬሪ ካዡዋል የቦይንግ ንስቲ ምን ይመስላል፣ የስራ ስነ ምግባሩ ና ከውጭም ያሉ ሰዎች እስካሁን ይሄን ስራ እድል ያላገኙ እንደ ቢያገኙ ምን አይነት የስራ ስነ ምግባር ማሟላት አለባቸው? ቅድም አጋር የጠቀሰችዋለ፣ ለምሳሌ ተግባብቶ መስራት የስራ ስነ ምግባር እዚ ሀገር ምንድነው፣ ትልቁ ነገር የተሰጠሽ አሳይመንት ወይም የቤት ስራ በሰዓቱ ወይም አስቀድሞ መስራት ነው እንጂ አሁን ይሄ የ እንዲህ ልበሱ እንዲህ ልበሱ አሁን እየቀረ መሰለ፣ ብዙ ቦታ ላይ እየሌለ፣ ጥያቄ ግን አለባበሱም አይደለም። ሰው ትልቁ ስራ ስነ ምግባር እንዳ የኢትዮጵያና የሌሎች ሲታይ ምንድን ነው? እኔ ካየሁት፣ እኔ የራስ ማዋደ ሳይሆን ኢትዮጵያ በጣም ውጭ ልናረፍ፣ እኔ ባየሁት ነው እንግዲህ በቦይንግም ሆነ በትምህርት ቤት ባየሁት፣ ውጭ በራሳችን ኮሚኒቲ ህብረተሰብ ላይ ልንዘገኝ እንችላለን። ስራ ሲመጣ ግን ቀድመን የምንጨርስኛንን ለነገ የተባለው ዛሬ አዘጋጅተን የምንጠብቅ እና እኔ በአካባቢ ያሉ ኢትዮጵያዎች አየዋቸው፣ ጎበዝ ነን በዚህ በስራ ስነምግባር ስራ ላይ ስትሆን አንታማም። ሌላው የለት ተለት እንቅስቃሴያችን ላይ ነው። እና ሌላው ምንድነው ትልቁ ነገር የስራ ስነ ምግባር ያለው ቦይንግ ውስጥ አሳይመንት ይቀያየራል። የዛሬ ሳምንት የተባለው ነገ ስትገቢ እንደዚህ ሆኗል፣ ና ዛሬ ማለቅ አለበት ይባል። በሂደት የምትማሪው ምንድነው ቀድመሽ አስበሽ አንዳንዴ ቤት ሁሉ የመስራት ሊኖር ብሽ ይችላል ትልቁ ያ ነው እኔ ማየ እንጂ ከሌላው ዜጋ ጋር ሲተያይ እኔ በአካባቢ ያሉ ኢትዮጵያውያኖች በጣም ታታሪ ቀድማ ሰራችን የምንጨርስ የተመሰገነ ሰራተኞች ነው በሌላ ቦታ ላይ ልጨምር እና የባህላችን ነገር ሆኖም አለቃን እናከብራለን አበሽነት እንትን አለቃ እናከብራለን እና ብዙ ጊዜ አለቆች አበሾችን በስራቸው ያሉትን አበሾች ይወዷቸዋል። አንድ አንጨቃጨቅም፣ አንከራከርም፣ የተሰጠን እንሰራለን እና ብዙ ጊዜ ችግር አንፈጥርም ከማኔጅመንት ጋር እና አይ ቲንክ ጥሩ ኳልቲ ነው። ግን ሁልጊዜ ዝም ብለን ስራችንን ወስተን እንስራ ሳይሆን እንዲሁ ናቹራሊ አለቃን ቦታ መስጠት ጥሩ ነገር ነው። ከአለቃ ጋር ጥሩ ሪሌሽንሽፕ አለ ማለት ለእድገትም ለሁሉም ነገር ያመቻቻል። እሱ ጥሩ ኳሊቲ ኦብዘርቭ ያደረኩት ነው። እሺ፣ አቶ መኮንን እዚህ ጋር የምትጨምረው አይ ቲንክ ሁሉም ነገር ተብሏል፣ ግን እኔ ጥያቄ እንደገባኝ ከሆነ የአሜሪካ የተለይ የመንግስት ሳይሆን የግል መስሪያ ቤቶች በጣም ወግ አጠባቂ ናቸው። ማለቴ ምንድን ነው የአለባበስ የምናም ሳይሆን ለምሳሌ አሁን ሴት ልጅ ማክበር አብሮ ከሚሰራ የስራ ባልደረባ ጋር መከባበር በጣም ከከበሬታም አልፎ በጣም ጠንቃቃ መሆን ያስፈልጋል። ሀሜታ ሀሜታ ማለት ከስራ ቦታ የሚደረግ ወሬ እንደዚህ እንደዚህ አይነት ነገር በጣም መጥፎ ነው። ለምን እንደኛ ወለ እንደኛ ም ሀገር ማለት አይቻልም። አንዳንድ ጊዜ የዚህ ሀገር ባህል ብዙ ሚስጥር አይጠብቁ ለምን ለወደፊቱ የሚመጣውን የህግ ክስ የተመሳሰሉ ነገሮች በጣም ስለሚያሰጓቸው ማንኛውንም ነገር ቶሎ ለኃላፊ መናገር፣ ለህግ ማስታወቅ ምናምን ስለሚወዱ ሀሜታ ነው። ይሄ ወዳጄ ነው ይሰማኛል፣ ምስጢር ይዝልኛል ብሎ ማውራት በጣም አስቸጋሪ ነው። ለምን ባልታሰበ ደረጃ ወጥቶ ችግር ሲፈጠር ታየዋለሽ። እና በተለይ ሴቶችን አሁን ለምሳሌ ኢትዮጵያ ውስጥ አንዳንድ ሁኔታዎች እንደምናየው እኛም የተለያየ አይነት አቀራረብ ና ከሄድ አለ እዚያ አካባቢ እዚህ በጣም አስቸጋሪ ነው። እንደዚህ እንደዚህ አይነት የመሳሰሉ ነገሮችን በጣም መጠንቀቅ ያስፈልጋል። በተለይ ግን ስራን በተመለከተ ደግሞ ያው በሰዓት ስራን መስራት፣ አለቃን ማክበር። ስለዚህ እንደዚህ የሚከበሩ ናቸው የሚከበሩ መስሪያ ቤት ውስጥ ያሉ የሚከበሩ፣ የግድ ነው የግድ ነው። ፕሮግራማችን እንትን ነው። ከማጠቃለላችን በፊት ግን እንደው እዚህ አገር እያላችሁ ሲያትል ውስጥ ይሄንን ልምዳችሁን ለማካፈል ሌሎች ወጣቶችን ወደዚህ መስመር ለማምጣት ይገባኛል፣ በጣም ሰፋ ያለ ጊዜ ነው የሚወስደው። ራሱ ህይወት በራሱ ሩጫው ግን ምን ያደረጋችሁት ነገር አለ? ኮሚኒቲ ውስጥ በግል በዙር ልጠይቃችሁና፣ ከአንተ ልጀምር። ጥሩ። በሚያሳዝን ደረጃ ብዙም አላደረኩም። ለማድረግም ፍላጎት ኖሮኝ ጥሬ ስኬታማ አልሆንኩም እና እንዲያውም አሁን ተስፋ የማደርገው እንደዚህ አይነት ፕሮግራም ለኢትዮጵያ ላሉ ብቻ ወጣቶች ብቻ ሳይሆን ለዚህም ሀገር ላሉ የሚሆን በተለያየ አይነት አጋጣሚ እየሰፋ ቢሄድ ደስ ይለኛል። በተወሰነ ደረጃ ግን የጣርኩት አሁንም ስኬታማ ያልሆንኩት እዛው እንኳን ማይክሮሶፍት ያሉትን ኢትዮጵያውያኖች ለማበረታታት እኔ እዛ እንግዲህ እዚህ ሀገር ማለት ወደ ኢትዮጵያ ያመጣሉ። ኢትዮጵያ ከኢትዮጵያ ልጅ ነው። ኢትዮጵያ እሺ፣ እዚህ ሀገር ኮሚኒቲ የማህበረሰብ አገልግሎት አለ አይደል? እዚህ አካባቢ እሱን ማለት ነው። የማህበረሰቡ ኮሚኒቲ እንደው ምናልባት አንዳንድ አንድ ጊዜ ባመት መዋጮ ሲጠይቁ ከመስጠት እንደዚህ እንደዚህ ከማድረግ ባሻገር ብዙም የሰራሁት ነገር የለም። ማይክሮሶፍት የሚሰሩ ሰዎችን ከኔ የ19 ዓመት እንግዲህ በማይክሮሶፍት አካባቢ 21 ዓመቴ ነው ከእኔ ተመክሮ እንዲወስዱ አንዳንድ ነገር እንዲማሩና የተሻለ ደረጃ እንዲደርሱ ላማክራቸው ሜንቶር ኮች ምናምን ላደርጋ ልሞክር ብዬ አልተሳካም። ምንም እንትን የሚሄድ ነገር የለውም። አንዳንድ ኢትዮጵያውያኖች ያስተምራሉ። ኢትዮጵያውያኖችን እየሰበሰቡ እየሰምቼ እዛም ለመሳተፍ ጥረት አድርጌ ነበር፣ አልተሳካም። ኢትዮጵያን በተመለከተ ግን ጥሩ ስኬታማ የሆኑ ነገሮች ሰርቻለሁ። ዩኒቨርሲቲዎች አክቹዋሊ ሄጄ ኢትዮጵያ ውስጥ ሌክቸር አድርጌያለሁ። ብዙ ጊዜ ኢትዮጵያ በሚሄድበት ጊዜ ይህን ቴክኖሎጂ ምናምን በተመለከተ ገስት ሌክቸር እየሆንኩ አድርጌያለሁ። በሁለተኛ ደረጃ ለኢትዮጵያ ፌዴራል መንግስት የሶፍትዌር ኳሊቲ ዴቨሎፕመንት ኤን ፕሮኩርመንት አሹራንስ የሚለውን ለፌዴራል ገቨርንመንቱ መመሪያውን የጻፉትን ነኝ። በአይቲ ሚኒስተራቸው ስር የኮምፒውተር ቴክኖሎጂ እንዴት አድርገው መግዛት እና ደግሞ በቤት ውስጥ ዴቨሎፕ ማድረግ እንደሚችሉና ያንን ኳሊቲውን እንዴት እንደሚቆጣጠሩት ለፌዴራል ገቨርንመንቱ መመሪያ አውጥቼ ጽፌ ሰጥቻለሁ። እስቲ አጋር እዚህ ላይ አስተያየቶችን ስጭ። ያነሳው ጥያቄ ላይ በራሴ ላይፍ ውጥረት ምክንያት ብዙ ነገር አላደረኩም። የልጆች እናት ነኝ። ሙሉ ስራ አለኝ እና የሁለት ልጆች እናት ነኝ ትዳር አለ እና እሱ ራሱ ራሱን የቻለ ስራ ነው። በኮሚኒቲው ምንም አላደረግኩም። ግን በእርግጥ እዚህ አገር መጥተው ኢትዮጵያ ለምሳሌ ጥሩ ስራ ይሰሩ የነበሩ ሰዎች በፋይናንስ በአካውንቲንግ ሰርተው እዚህ አገር መጥተው ስራ ማግኘት ያቃታቸው ሰዎች ከአንድ ከአስራ አምስት በላይ የሚሆኑ ሰዎች ረድቻለሁ፣ ከዚህ በፊት ማለትም የት ጋር መጀመር እንዳለባቸው እንዴት አድርገው ረዙሚያቸውን አፕዴት ማድረግ እንዳለባቸው ማን ጋር ሄደው አፕላይ ማድረግ እንዳለባቸው እንዲሁ እንዳጋጠመው ገጠመኝ አይነት ነገሮችን ረድቻለሁኝ። ግን አሁን እውነት ልጆቼም ከፍ እያሉ ስለሆነ ከኢትዮጵያን ኮሚኒቲ ጋር ለመስራት ሀሳብ አለኝ መንቶርሽፕ ፕሮግራም ለመጀመር ከኢትዮጵያን ኮሚኒቲ ጋር ሀሳብ አለኝ። መቼ አላቅም እንግዲህ። እና አስተያየቱም ደግሞ ጥሩ ነው። ኮሚኒቲዎቹን አንድ ላይ ለማምጣት ቢቻል ጥሩ ነው። እሺ እንግዲህ እንዴት የሚለውን ደግሞ መጨረሻ ላይ እንመጣለን። ዶክተር እኔ አረኩት የሚለው ነገር ምንድነው፣ ትምህርት ቤት በነበርኩበት ጊዜ አንድ ሁለት ብዬ ቁጥራቸውን አሁን ባላስታውሰውም እኔ ከ2005 እስከ 2014 ድረስ ኖርዝ ሲያትል ኮሚኒቲ ኮሌጅ ና ዩዳ ቤተማረ ብዙ ሰው አስጠንቻለሁ። በቋሚነት መጽሐፍ ሰጣለሁ ወይ ኖት ሰጣለሁ፣ አስጠና ነበረ። ለኢትዮጵያ ኮሚኒቲ ደግሞ የ2012 ኢትዮጵያ ሲያትል የሚኖሩ ኢትዮጵያውያኖችን ተመራቂዎች እንኳን ደስ አላችሁ ለማለት ዝግጅት አዘጋጅ መድረክ መሪ ነበርኩኝ በዛ ተሳትፍ ያለው እኔው ትልቁ ነገር ነው የምረዳ በማስጠናት ና ጥያቄ ማንኛውም ሰው ብዙ ጊዜ ትልቁ ቻሌ ከኮሚኒቲ ኮሌጅ ወደ ዩኒቨርሲቲ ሲገቡ ነው ዲፓርትመንት መረጣ ላይ የህይወት ታሪክ መጻፍ አለብሽ እዛ ላይ ብዙ ሰው እረድቻለሁኝ ወደ ኢትዮጵያ በተመለከተ ደግሞ መጽሐፍ ልካለው ብዬ ለባህር ዳር ዩኒቨርሲቲ ኢንጂነሪንግ ብቻ የባሽለርና ና የማስተርስ ቢሆን የ50 ሺህ ዶላር የሚሆን መጽሐፍ ሰብስቤ እኔ ገዝቸው ሳይሆን በየዩኒቨርሲቲ እየዞርኩ ሰብስቤ ለመላክ ሞክሬ ከባህርዳር ዳር ዩኒቨርሲቲ ፕሬዚዳንት ጋር ተነጋግሬ ፕሮሰሱ በጣም አድካሚ ሆኖ አሁን ዛ ዝርዝር ማልፈልገው አልተሳካም። በዛ ምክንያት መጽሐፉ ለሳውዝ ካሮላይና የበጎ አድራጎት ድርጅት አምስት ዓመት መጽሐፉን ይዞ ዙሬ ዙሬ ከዚህ ካሮላይና ሴዲጅ ቤቱ ከዛ ወደ ሲመጣ ደከመኝና፣ ለዚያ አገር ረዳታ ሰጠሁት፣ እና አሁንም እየሞከርኩ ነው። እሺ እንግዲህ ሁላችሁንም በጣም እናመሰግናለን። በአሜሪካ ድምጽ ተሳታፊዎቻችን ስም አጋር መኩሪያ ከአማዞን የኢንተርኔት ላይ መገበያያ ትልቅ ድርጅት የፋይናንስ ማናጀር እንደዚሁም ዶክተር እሸቱ እኔው፣ ቦይንግ የኳሊቲ ኢንጂነር አቶ መኮንን ካሳ በማይክሮሶፍት በአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር፣ ሶስታችሁንም በጣም እናመሰግናለን። እንደው ለማጠቃለያ የምሰጠው ይህን ፕሮግራም ያዘጋጀንበት አንደኛው ምክንያት እናንተን ብቻ እዚህ ጋር ተገናኝተን እንደዚህ ያለው ውይይት አድርገን ለማጠናቀቅ አይደለም። ፕሮግራማችን ጋቢና ቪኦኤ የሚለው ፕሮግራማችን ሰላሳ ደቂቃ እንደዚህ ያሉ ወጣቶችን ትምህርት የሚሰጡበት ትምህርት የሚያገኙበት ፕሮግራም እንዲሆን ነው። በኮሚኒቲያችሁ አገልግሎት እንደምትሰጡ እየሞከራችሁም እንዳላችሁ እንደዚህ ያሉት ሙከራዎችን ተነጋግረናል። ከዛ በተጨማሪ ደግሞ ሬዲዮናችን ላይ ማስተማር የምንፈልገው ነገር አለን። እንደው በቋሚነት ይሄን ይሄን መስመር ማስያዝ እንፈልጋለን። በዚህን ያህል ጊዜ ውስጥ ካላችሁን ሬዲዮ ጣቢያችን ፈቃደኛ ነው፣ እና እናንተም ብትሳንፉ እንኳን እኛ ጎትጉተን ለአድማጮቻችን ይህንን ትምህርት እናካፍላለን ብለን እናምናለን። ለዛሬ ግን ሶስታችሁንም በጣም አመሰግናለሁ። እግዚአብሔር ስጥልኝ። እኔም አመሰግናለሁ። አድማጮች ከሶስቱ ባለሙያዎች ጋር ያደረግነው ውይይት ተጠናቋል በሲያትል በነበረን ቆይታ ያደረግናቸው ሌሎች ውይይቶች ግን ገና አልተጀመሩም ራሳቸውን መቀየር በትምህርት አሻሽለው በኮምፒውተር ቴክኖሎጂ ሙያ መሰማራት ለሚፈልጉ እንዲሁም የሌሎች ስኬት ለኔ ህይወት ማስተማሪያ ይሆነኛል የምትሉ ሁሉ ራዲዮናችሁን ክፍት አድርጋችሁ ጠብቁን። ከነገ ጀምሮ በተከታታይ በጉዞአችን ያገኘነውን እናካፍላችኋለን። የጋቢና በመንገድ ላይ ጉዞ አዘጋጅ ጽዮን ግርማ ነኝ። ካነጋገርኳቸው ሰዎች ብዙ ትምህርት እንደምቀስሙ ጥርጥር የለኝም። ለዛሬው እስከ ፕሮግራሙ ማጠናቀቂያ ከዚህ ሙዚቃ ጋር ልተዋችሁ። هل <applause> تعلم But then that's taken you Yeah, I'm not talking about it. McNeill to You're a metal dinner, pay your summer horn, and I'm not a You must have the day to when I can You're meant to let you laugh. you No, you're pay. I'll die. To hold ዛሬ ያለን ጊዜ በዚሁ ተጠናቋል። ሄኖክ በፌስቡክ አዎ አት ቪኦኤ አማሃሪክ ላይ በትዊተርም እንደዚሁ በቀጥታ ዝግጅቱን መከታተል ትችላላችሁ። ሀሳቦቻችሁንም እያነሳችሁ ተሳተፉ፣ ተወያዩ። ስናስተናግዳችሁ ያመሸ ነው እኔ መስታወት አድራጋውና ሄኖክ ሰማ እግዜርነን ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዞአችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት በነገ ጉዞ